ጤና ይስጥልኝ አድማጮች እንደምን ቆይታችኋል በዛሬው የማህበራዊ መገናኛ አውታሮች ቅኝት መሰናዷችን በአለም ዙሪያ ትኩረት ስለሳበው የህዳሴው ግድብ ጉዳይ በዋናነት እንዳስሳለን የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ሰሞኑን ከምርጫ ጋር በተያያዙ ጉዳዮች ዙሪያ ያደረጉት ቃለ ምልልስም የበርካታ የማህበራዊ መገናኛ አውታር ተጠቃሚዎችን ትኩረት ስቧል። በኢትዮጵያ በህብረተሰቡ ዘንድ መዘናጋት ስለታየበትና ቁጥሩም እየጨመረ ስለመጣው የኮሮና ተህዋሲ ስርጭት የምንለው ይኖረናል። አስተያየቶቻችሁን አሰባስበናል። አብራችሁን ቆዩም። የሕዳሴው ግድብ ጉዳይ ከግብፅ ሱዳንና ኢትዮጵያ ባሻገር ዓለም አቀፍ ትኩረትን መሳብ ጀምሯል። የዓለም ባንክና ዩናይትድ ስቴትስ መጀመሪያ ሰሞን በሦስቱ አገራት ውይይት ላይ በታዛቢነት ብቅ ብለው ነበር። ኋላ ላይ ግን ግልጽ በሆነ መልኩ ለግብፅ ባጋደለ የማደራደር ሂደት መጠመዳቸው የበርካቶች መነጋገሪያ ሆኖ መሰንበቱ ይታወሳል። አሁን ደግሞ ግብጽ አቤት ለማለት የተባበሩት መንግስታት የጸጥታው ምክር ቤትን በራን ኳኩቷለች። ኢትዮጵያም መልስ ስትሰጥ በዩናይትድ ስቴትስ ታዋቂ የሆኑት ቄስ ጄሲ ጃክሰንም ለዩናይትድ ስቴትስ የተወካዮች ምክር ቤት ግብፅን በብርቱ የሚወቅስ ደብዳቤ አስገብቷል። ደብዳቤው የብዙዎችን ትኩረት ስቧል። በማህበራዊ መገናኛ አውታሮችም በስፋት ተዘዋውሯል። ታዋቂው ጥቁር አሜሪካዊ የሰብአዊ መብት ተሟጋች ዶክተር ማርቲን ሉተር ኪንግ ሲነሳ የእሳቸውም ስም አብሮ ይነሳል። ገና ከለጋድ ቸው አንስቶ ዩናይትድ ስቴትስ ውስጥ በሲቪል መብቶች ተሟጋችነታቸው ዛሬም ድረስ ዝነኛ ናቸው፣ አሜሪካዊው የሰብአዊ መብት ተሟጋች ቄስ ጄሲ ጃክሰን። እኚሁ ቄስ ግብፅ የቅኝ ግዛት ዘመን ህግጋት ላይ ዛሬም ተንጠልጥላለች በሚል ግብፅ ለጸጥታ ምክር ቤት ያስገባችውን ደብዳቤ በመቃወም በዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ኮሚቴ ሊቀመንበር ለሆኑት ካረን ባስ ከሰሞኑ እሳቸውም ደብዳቤ አስገብቷል። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ያስገባችው ደብዳቤ ምላሽ ከማግኘቱ በፊት ጥቁር እንደራሴዎቹ ፈጣን ውሳኔ እንዲያሳልፉ ይጠይቃል። ደብዳቤው የቄስ ጄሲ ጃክሰን ደብዳቤን በትዊተር ገጹ ላይ ያያያዘው ሄኖክ ኢትዮጵያም በእንግሊዝኛ ቀጣዩን መልእክት ጽፏል። ለመሆኑ ግብጽ በአባይ ወንዝና በህዳሴ ግድብ ላይ የያዘችውን እርባናቢስ የቅኝ ግዛት ዘመን አቋም ከተከበሩ ቄስ ጄሲ ጃክሰን በተሻለ ያጋለጠ ይኖር ይሆን በሚል ይነበባል ይሄ የሚለው ጽሑፍ ቄስ ጄሲ ጃክሰን ቀስተ ዳመና ለሰብአዊነት የተባበሩ ህዝቦች ጥምረት የተሰኘው ለማኅበረሰብ ለውጥ የሚታገል ድርጅት መስራችና መሪ ናቸው። ለካረን ባስ ባስገቡት ግብፅን የሚቃወም ደብዳቤያቸው መግቢያ ግብፅ ከ11 የአፍሪቃ ሀገራት በተቃራኒ የቅኝ ግዛት ዘመን ውልን የሙጥኝ ብላ የዓለም ባንክን የዩናይትድ ስቴትስ መንግስትንና የጸጥታው ምክር ቤትን እየተጠቀመችባቸው ነው ሲሉ ወቅሷል። ደብዳቤያቸውን የጻፉበትን ምክንያት ሲያብራሩም የግብፅ መንግስት በአባይ ወንዝ ላይ ፈላጭ ቆራጭ ሊያደርገው የሚያስችለውን የቀኝ ግዛት ዘመን ውል ኢትዮጵያ እንድትፈርም ጫና ለማሳረፍ ደብዳቤ ለጸጥታው ምክር ቤት ማስገባቱ እጅግ ረብሾኛል ብሏል። በእርግጥም የግብፅ መንግስት የህዳሴ ግድብን በውሃ መሙላትና ስራ ማስጀመር በመቶ ሚሊዮን የሚቆጠር ዜጎችን ዋስትና አደጋ ላይ ይጥላል በሚል ለጸጥታ ጥበቃው ምክር ቤት ደብዳቤ ጽፎ አስገብቷል። ኢትዮጵያዊው ዲፕሎማት ነቢዩ ተድላ በትዊተር ገጹ ላይ በአፍሪቃ ከህዝብ ብዛት ሁለተኛ በሆነችው አገር ከ65 ሚሊዮን በላይ ኢትዮጵያውያን የኤሌክትሪክ አቅርቦት የላቸውም ሲል ጽፏል። ያም በመሆኑ በኢትዮጵያ ሁለት ሶስተኛ የሚሆኑት ህጻናት በጨለማ ውስጥ እንዲቆዩ ይገደዳሉ። በሚሊዮን የሚቆጠሩ ሴቶችም ውሃ ለመቅዳትና የማገዶ እንጨት ለመሰብሰ ረዥም ጉዞ ያደርጋሉ። እናም የህዳሴው ግድብ እጅግ ወሳኝ ፕሮጀክት ነው ብሏል። መላኩ አዲራሮ በሚል የፌስቡክ ተጠቃሚ ኢትዮጵያ ግድቡን በውሃ ለመሙላት የግብፅን ፈቃድ እንድትጠይቅ በህግ አትገደድም። በውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የተናገረው እንቅጩን አወራላቸው እኛ ኢትዮጵያውያን ለግብፅ አፋፏን የሚያስይዝ እንደገዱ ያለ ሰውን እንፈልጋለን ሲል ጽፏል። የግብፅን የተንኮል አካሄድ ማመን አይቻልም። ኢትዮጵያ በአቋሟ መጽናት አለባት። የውሃው ሙሌት በጊዜው መጀመር አለበት። ግብፅን ማመን ቀብሮ ነው በማለት ፌስቡክ ገጹ ላይ የጻፈው ደግሞ ዳንኤል አበበ ነው። ቄስ ጄሲ ጃክሰን ኢትዮጵያ ካልተሳተፈችበት ግብፅ የአባይ ወንዝ ምሉ ብቸኛ ተጠቃሚ እንደሆነች ከጠቀሰችበትና እንደ ጎርጎሪዮስ አቆጣጠር በ1929 ካዘጋጀችው የቀኝ ግዛት ዘመን ስምምነት አንስቶ አቀራረቧ ጠብጫሪ ነው ብለዋል። በ1959 ግብፅ ከሱዳን ጋር የፈረመችውን ስምምነትም ቢሆን አሁንም ድረስ ዋጋ እንዳለው ትቆጥራለች ሲሉ የግብፅን አካሄድ በደብዳቤያቸው ነቅፏል። ከፕሬዝዳንት አንዋር አንስቶ እስከ ሆስኒ ሙባረክ፣ ከፕሬዝዳንት ሙሐመድ ሞርሲ እስካሁኑ ፕሬዝዳንት አብደልፋታ አልሲሲ ድረስ ያሉ የግብፅ መሪዎች የቅኝ ግዛት ዘመን የአባይ ውሃ ውልን ለማስጠበቅ ጦርነት እስከ መጠቀም የሚደርስ ማስፈራራት ይፈጽማሉ ሲሉም የግብፅ አስተዳደርን በብርቱ ወቅሰዋል። የአገራቸው የዩናይትድ ስቴትስ መንግስትና የዓለም ባንክ ታዛቢ ተብለው ግን ደግሞ ከማደራደር እስከ ሰነድ ማዘጋጀት የተጓዙበትን መንገድም መሠረታዊ ሕጸጽ ብለውታል። ዩናይትድ ስቴትስም ሆነች የዓለም ባንክ ሕጋዊ ሰነዶችን እንዲያረቁና እንዲያዘጋጁ ኢትዮጵያ ፈቃዷን አልሰጠችም አልተስማማችምም ሲሉ ጽፏል። ሀገራቸው ዩናይትድ ስቴትስም ሆነች የዓለም ባንክ የተባለውን ሰነድ አዘጋጅተው ከሆነ ለታዛቢነት የተሰጣቸውን ሚና ጥሰዋል ብሏል። ያም በመሆኑ አሜሪካና የዓለም ባንክ ለጸጥታው ምክር ቤት ሚናቸው ማደራደር ሳይሆን ታዛቢነት እንደነበር ሊገልጡ ይገባል ሲሉ አሳስበዋል። የአረብ ሊግና ግብጽ የቅኝ ግዛት ዘመን ውልን ይዘው የሚያደርጉትን ድርጊት የሚወቅስ መግለጫ በዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ኮሚቴ በፍጥነት እንዲያወጣ ጠይቋል። ጉዳዩም ከምንም በላይ ትኩረት የሚያሻውና ቅድሚያ ሊሰጠው እንደሚገባም አሳስቧል። እውነት ይዘው ከጎናችን ስለቆሙ እናመሰግናለን። የአሜሪካ ምክር ቤት ትክክለኛ ውሳኔ እንደሚያሳልፍ ተስፋ አደርጋለሁ ሲል ቄስ ጄሲ ጃክሰንን በማመስገን ፌስቡክ ላይ በእንግሊዝኛ የጻፈው ብሩክ ዋኬና ነው። ኢየሩሳሌም ሚዛል የምሸቱ በበኩሏ ግድቡ የሞት ሽረት ጉዳይ ነው። በድህነት ማቀን እንሞታለን፣ አሊያም በጀግንነት እየተዋጋን፣ ሁለተኛው ለልጆቻችን ብሩህ ተስፋ ይፈነጥቃል። ግድቡ የኔም ነው በማለት ፌስቡክ ላይ በእንግሊዝኛ ጽፋለች። በርካታ የማኅበራዊ መገናኛ አውታር ተጠቃሚዎች የግብፅ የዩናይትድ ስቴትስና የዓለም ባንክ ኢ ኢፍትሐዊ አካሄድን ኮንኗል። የኢትዮጵያ አቋምና የቄስ ጄሲ ጃክሰን ለእውነት በመቆም መቆርቆርን a duke like out this way. ምርጫ በኢትዮጵያ የኮሮና ወረርሽኝ በኢትዮጵያ የምርጫ ቦርድ ባዘጋጀው የምርጫ ሰሌዳ መሰረት መካሄድ እንደማይችል ከተገለጠበት ወቅት አንስቶ አነጋጋሪነቱ እንደቀጠለ ነው። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በዚሁ ጉዳይ ከሰሞኑ በአገር ውስጥ ከሚገኝ አንድ የመገናኛ አውታር ጋር ያደረጉት ቃለመጠይቅ የበርካቶችን ትኩረት ስቧል። ብዙዎች ቃለመጠይቁን በተመለከተ በማህበራዊ መገናኛ አውታሮች ጽፏል። ዘአተመድህን በሚል የትዊተር ተጠቃሚ ቃለመጠይቁ እንዳበሳጨው በመግለጽ ጋዜጠኛው ለቃለ መጠይቁ የነበረው ዝግጅት ዜሮ ነው። ይህ በቅጥር ወቅት የፓርቲ ታማኝነት ከብቃት በልጦ ሲገኝ የሚከሰት ነው ሲል በእንግሊዝኛ ጽፏል። ቡርቴ ቀላል ሰው መስላለች። እንደሌላው ሌላው መስላ ተጨባጭ ያልሆነ ነገር ይዘ ስትቀርብ ረጋ ብላ በራስ መተማመን መንፈስ ትንን ታደርጋለች ሲል የጻፈው ደግሞ ካሳይ በሚል ስም የትዊተር ተጠቃሚ ነው። አብዛኛው የማህበራዊ መገናኛ ዘዴዎች አስተያየቶች ወይዘሪት ብርቱካን ሚደቅሳ የሚጠይቁ ወቅት ያሳዩት ወጥና የተረጋጋ መንፈስን አድንቋል። ጋዜጠኛው በተገቢ መንገድ አለመዘጋጀቱን ብሎም የፖለቲካ ተጽዕኖ ይጎትቶ እንደነበርም ጠቅሷል። የኮሮና ተዋሲ ኢትዮጵያ ውስጥ የጤና ሚኒስቴር ይፋ እንዳደረገው እስከ ዛሬ ድረስ 73164 የኮሮና ተዋሲ መለያ ምርመራ ተከናውኖ 429 ሰዎች በኮሮና ተዋሲ ተጠቅቷል። በ24 ሰዓታት ውስጥ የሚደረጉ የምርመራ ውጤቶች እንደሚያመለክቱት ከሆነ በተዋሲው የሚያዘው ሰው ቁጥር ከቀድሞ እየጨመረ ነው። ምናልባትም ኢትዮጵያ ውስጥ በአንድ ቀን ውስጥ የሚደረገው የምርመራ ቁጥር ቢጨምር አሁን ያለው ቁጥር የተለየ መልክ ሊኖረው እንደሚችል የሚጠቅሱም አሉ። ከአንድ መቶ ሚሊዮን በላይ ነዋሪዎች ባሏት ኢትዮጵያ እስካሁን ድረስ በቀን የሚደረገው ምርመራ ከ5000 በታች ነው። ምርመራው ካጀማመሩ አንጻር ሲታይ እድገት እያሳየ መሆኑን፣ ግን ደግሞ የምርመራ ቁጥሩ ይበልጥ ማደግ እንዳለበት የሚጠቁሙ አስተያየቶች ብዙ ናቸው። በድንበር አካባቢም ልዩ ቁጥጥር ሊደረግ እንደሚገባ በርካታ የማህበራዊ መገናኛ አውታር ተጠቃሚዎች ጠቁመዋል። አድማጮች የማህበራዊ መገናኛ ዘዴዎች ቅኝት መሰናዷችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።